ሰላም እንደምናመሽታቸዋል። ካሳሁን ሰቡቀንኝ የኤስቢኤስ አማርኛ ሰኔ 27 አጫጭር ዜናዎችን ነው። ሴናተር ፋጡማ ፔይመን የሌበር ፓርቲን ተሰናብተው ወደ ግል የሕግ መወሰኛ ምክር ቤት አባልነት ዞረዋል። የምዕራብ አውስትራሊያዋ ሴኔተር ባለፈው ሳምንት ለፍልስጤም ሀገራዊ ዕውቅና የድምፅ አሰጣጥ ላይ ከፓርቲያቸው መስመር ወጥተው ከግሪንስ ፓርቲ ጋር ድምፃቸውን በማጣመራቸው ከሌበር ፓርቲ የፓርላማ ስብሰባ ኮሚቴ አባልነትና ዕለታዊ የመረጃ ልውውጥ ግንኙነቶች እንዲገለሉ ተደርገዋል። የ29 ዓመቷ ሴናተር ፔይመን በፓርቲያቸው ማዕቀብ ከተጣለባቸው ወዲህ በሌበር ፖለቲከኞች ራሳቸውን ከፓርቲው እንዲያገሉ ጫና እየተደረገባቸው እንደነበር ተናግረዋል። ዛሬ ሐሙስ ጁላይ አራት ከሌበር ፓርቲ አባልነት መልቀቃቸውን ባስታወቁበት ወቅት አያሌ መደበኛ የፓርቲ አባላት በፓርቲ አባልነታቸው ቆይተው ከውስጥ ሆነው የመካከለኛው ምሥራቅ ጉዳይ ላይ የፖሊሲ ለውጥ ለማስገኘት ጥረት እንዲያደርጉ ያበረታቷቸው መሆኑን ገልጠዋል። ይሁንና ሴናተር ፔይመን ከከባድ ሐዘንና ንጹሕ ህሊና ጋር ከአውስትሬልያ ሌበር ፓርቲ መሰናበቴን አስታውቃለሁ ለጠቅላይ ሚኒስትሩም ካሁኗ ሰዓት አንስቶ ፓርቲውን የለቀኩ መሆኑን ግልጫለሁ ብለዋል። ሴናተር ፔይማን የፓርቲ ስንብት ጋዜጣዊ መግለጫውን እየሰጡ ባለበት ወቅት የፓርላማ ስብሰባ ላይ ታድመው የነበሩት ጠቅላይ ሚኒስትር አንቶኒ አልቤኒዚ ሴናተሯ ለአመራራቸው ምስጋና አቅርበው ከፓርቲው መልቀቃቸውን በላኩላቸው አጭር የስልክ ጽሑፍ እንደገለጡ ለመላ የፓርላማ አባላት አስታውቀዋል። አያይዘውም ሴናተር ፋጡማ ፔማንን ዝቅ በሚያደርግና ኃይለ ቃል በተመላበት አንደበት እንዳልተናገሯቸው ገልጠዋል። ዛሬ ሐሙስ ጁላይ አራት በውጤቱ የአስራ አራት ዓመት የወግ አጥባቂው የእንግሊዝ ፓርቲ መንግስታዊ ሥልጣን በምርጫ ሳጥን ሽንፈት ገጥሞት እንደሚያበቃ ይጠበቃል። የህዝብ አስተያየት ስብስቦች እንደሚያመለክቱት ከሆነ የልበር ፓርቲ አብላጫ የምክር ቤት ወንበሮችን በመያዝ መንግሥት ለማቆም የሚያስችሉትን የምክር ቤት ወንበሮች ያሸንፋል። የፓርቲው መሪ ከር ስታርመርም አዲሱ የእንግሊዝ ጠቅላይ ሚኒስትር ይሆናሉ። የወቅቱ የወግ አጥባቂው ፓርቲ መሪና የእንግሊዝ ጠቅላይ ሚኒስትሩ ሪሺ ሱናክ የምረጡን የምርጫ ዘመቻቸውን በማካሄድ ሌበር ፓርቲ ካሸነፈ ብርቱ የምጣኔ ሀብት መዘዞች ይከተሏቸዋል በማለት ቅስቀሳ አድርገዋል። ተጨማሪ ፖድካስቶችን ለማድመጥ ኤስቢኤስ አማርኛን ይከተሉ ወይም ኤስቢኤስ ዶት ኮም ዶት ዩ አምሃሪክ ድረገጻችንን ይጎብኙ።